በቄለም ወለጋ ምዕራብ ኦሮሚያ ሁለት የአምቡላንስ መኪኖቹ ማንነታቸው ባልታወቁ ኃይሎች በግድ እንደተወሰዱበትና አንደኛው ተሽከርካሪም እንደተቃጠለበት የኢትዮጵያ ቀይ መስቀል ማኅበር አስታወቀ። ጉዳዩን ለሚመለከታቸው ክፍሎች ማስታወቁንም የማህበሩ የኮሚኒኬሽን ጉዳዮች ኃላፊ ገልጠዋል መለስካቸው አምሃ ዝርዝሩን ይዟል። ምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ውስጥ ሁለት የአምቡላንስ አገልግሎት ለአካባቢው ማህበረሰብ የሚሰጡ መኪኖች ማንነታቸው በውል ባልታወቁ ኃይሎች ሰሞኑን በግድ እንደተወሰደበት የኢትዮጵያ ቀይ መስቀል ማኅበር አስታወቀ። በተመሳሳይ ሁኔታ በዚሁ ዞን ላሎ ቂሌ በተባለ ወረዳ አንድ ሌላ የማኅበሩ መኪና መቃጠሉንም የኢትዮጵያ ቀይ መስቀል ማህበር የኮሚኒኬሽን ጉዳዮች ኃላፊ ዶክተር ሰለሞን አሊ ለቪኦኤ ገለጹ። ዝርዝር ሁኔታዎች አሁንም እንደማይታወቁ ኃላፊው አስረድተዋል። እንግዲህ ቄለም ወለጋ ወደ አስራ አንድ አምቡላንሶች አሉት ከነዚህ ውስጥ አንዱ ጉዳት ደርሶበታል፣ ተቃጥሏል። ሁለቱ እንግዲህ ሰብዓዊ አገልግሎት በመስጠት ላይ ሲንቀሳቀሱ በውል በማናውቃቸው ሁኔታ እና በግዳይ ተወስደዋል ነው። ከዚህ ውስጥ አንዱ አሽከርካሪ ነው ሪፖርት ያደረገው። ይሄንን ሰዓቱን ዝርዝሩን ለጊዜው የለኝም እና ስራ እየሰሩ ያሉ ነው ማለት። የደረሰውን ጉዳት ለሚመለከታቸው የመንግስት አካላት ማህበሩ ማስታወቁን የተናገሩት ዶክተር ሰለሞን በኢትዮጵያ ውስጥ ግጭቶች እየተበራከቱ ከመጡ ወዲህ በማህበሩ ንብረትና በበጎ ፈቃደኛ ሰራተኞቹ ላይ ጭምር የሚደርሰው ጥቃትና አደጋ ከፍ እያለ መምጣቱን ገልጸዋል። የቀይ መስቀል ንብረት የመላው ህዝብ አገልግሎቱም ማንንም የማይለይ መሆኑን አስታውሰው መላው ህዝብ የቀይ መስቀል ንብረቶችና በጎ ፈቃደኞችን እንዲንከባከብ ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ